የባለ ብዙ ቀለም ሐሳቦች መናህሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ህዳር 17 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የክርስትናም ሆነ እስልምና እምነት አስተምረው ሰላምን መስበክ መሆኑንና መሆኑን የሃይማኖት አስተማሪዎች ገለጹ። ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖትህ ምክንያት አድርጎ በሌላው ላይ ክፉ ማድረግ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም። መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነት ነው። ይህን አስመልክቶ ቁርአን ላይ ነቢዩላ ኢብራሂም ጌታውን ጠሎት አደረገ ብሎ የነገረን አላህ ረቢ ጃዕል ሀዘል በለደ አሚነን መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን። ቀደም ሲል የሰማችሁት ቀሲስ አሸናፊ ዱጋ ዋቄን ሲሆን ተከትሎ የሰማችሁት ደግሞ ኡስታዝ ጀማል በሽርን ነው። ሙሉ ዘገባውን ከዜና በኋላ ታዳምጣላችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ትሰማላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናሰማችሁ። ከዜናዎቹ ጋር ተመልሰን መጥተናል። የአማራ ዴሞክራሲያዊ ፓርቲ አዴፓ የውህደት ውሳኔውን በባህር ዳር ከተማ አድርጎት በነበረው አስቸኳይ ጉባኤ መጠናቀቅ ላይ ያሳውቋል። የአዴፓ የማዕከላዊ ኮሚቴ ጽህፈት ቤት አደረጃጀት ዘርፍ ምክትል ኃላፊ አቶ መስፍን አበጀ የውህደቱን መጽደቅ አስመልክቶ ለአሜሪካ ድምጽ በሰጡት ቃል መሰረት በህብረ ብሔራዊ ፓርቲ መቀላቀል ለአዴፓ አዲስ ነገር እንዳልሆነና አዴፓ ውህደቱን ሲቀላቀልም ቀደም ሲል የአማራ ሕዝብ ሲያነሳቸው የነበሩ ጥያቄዎችን በመዘንጋት እንዳልሆነ ተነግረዋል። ዘገባውን ያደረሰችን አስቴር ምስጋና ናት። የድሬዳዋ ዩኒቨርሲቲ ትምህርት መጀመሩን አስታውቀ። የዩኒቨርስቲው ፕሬዚዳንት ዶክተር ያሬድ ማሞ ለቪኤ እንዳስታወቁት ተቋርጦ ለቆየበት ማካካሻ ትምህርት ይሰጣል ብለዋል። በዩኒቨርሲቲ ውስጥ በወንጀል የተጠረጠሩ ሀያ ሁለት ተማሪዎች በጸጥታ አካላት በቁጥጥር ስር መዋላቸውንና ዩኒቨርሲቲውም የዲሲፕሊን እርምጃ ወደፊት እንደሚወስድም አሳውቀዋል። ወደፊት የግቢውን ጸጥታ የሚያጠናክሩ ስራዎችም እንደሚሰሩ ተናግረዋል። ድሬዳዋ ዩኒቨርሲቲ ተከስቶ በነበረው ግጭት አንድ ሰው ሞቶ አስራ ሁለት ተማሪዎች መቁሰላቸውን ዘግበን ነበር። ዘገባውን ያደረሰን አዲስ ቸኮል ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አዘግይተውት የነበረውን ወደ አራት መቶ ሚሊዮን ዶላር የሚጠጋ ወታደራዊ ረድኤት ለዩክሬን እንዲሰጥ የፈቀዱት ከዩክሬን ጋር ስለነበራቸው ግንኙነት ስሞታ መቅረቡን ከተረዱ በኋላ ነው ሲል ኒውዮርክ ታይምስ ጋዜጣ ባለፈው ማክሰኞ ዘግቧል። ጋዜጣው በዘገበው መሰረት የዋይት ሀውስ ጠበቆች ስሞታ መቅረቡን ባለፈው ነሐሴ ወር ለፕሬዚዳንት ትራምፕ ተናግረዋል። ጉዳዩን ለምክር ቤቱ ማቅረብ ይገባቸው እንደሆነ ለመወሰን ይሞክሩ በነበረበት ወቅት እንደነገሯቸው የጋዜጣው ዘገባ ጠቁሟል። በአሁኑ ወቅት የሕዝብ ተወካዮች ምክር ቤት በሚካሄድ ሌላለ የክስ ምርመራ መሰረት የሆነውም ይህ እንደነበረ ተገልጿል። አልቤኒያ ላይ የደረሰው ርዕደ መሬት ከሶስት አስርተ ዓመታት በላይ ለሆነ ጊዜ ባልታየ መልኩ ከባድ ነውጥ መሆኑ ተገልጿል። የሞቱት ሰዎች ብዛትም ዛሬ ሀያ ሰባት መድረሱ ታውቋል። ዛሬ የሀዘን ቀንም ታውጇል። ከሞቱት መካከል ልጆች እንደሚገኙባቸውም ታውቋል። ቢያንስ አስራ ሁለት በወደብ ከተማ ዱሬስ በትንሹ አስራ አራት ቱማኔ ቢያንስ አንድ ሰው ደግሞ ኩርቢን በተባሉት ከተሞች እንደሞቱም ተገልጿል። አሁን የገቡበት ያልታወቀ ሰዎችም ስላሉ የሙታኑ ብዛት ሊጨምር እንደሚችልም ባለስልጣኖች ገልጸዋል። በመቶዎች የሚቆጠሩ ሰዎች ደግሞ ቆስለው ሆስፒታል ገብተዋል። የምድህን ሰራተኞች ሰዎችን ከፍርስራሾች ውስጥ ለማውጣት እየጣሩ ነው። መንግስት እጅግ በተጎዱት አካባቢዎችም የአስቸኳይ ጊዜ አስተዳደር አውጇል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዘገባዎችና ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የእለቱን ርዕሳችን እናስደምጣችሁ። የክርስትናም ሆነ እስልምና እምነት አስተምህረቶች ሰላምን መስበክ መሆኑን የሃይማኖት አስተማሪዎች ገለጹ። ጽዮን ግርማ በዚህ በዩናይትድ ስቴትስ የሚገኙትን ቀሲስ አሸናፊ ዱጋ ዋቄንና ኡስታዝ ጀማል በሽርን ሰላምን በተመለከተ የሃይማኖት አስተምህሮ ምንድን ነው የሚል ጥያቄ ጠይቀሻቸው ነበር። አዎ፣ ወደ ዘገባው እንለፍ። ቀሲስ አሸናፊ ዱጋ ዋቄ በዋሽንግተን ዲሲና አካባቢው እንዲሁም በደብረ ገነት መድኃኔ ዓለም ቤተ ክርስቲያን ያገለግላሉ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት አስተምህሮ ሰላም ነው ይላሉ። የሃይማኖቱ አስተምህሮ እንግዲህ ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ ሃይማኖትን የበላይነት ነው፣ ይህን ነው ብሎ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም፣ ክርስቶስም አላስተማርም። ሃይማኖት ለሌላው መሞት ነው። ሃይማኖት በጎ ስራን መስራት ነው። ሃይማኖት ከሁሉ ጋር መኖር ነው። ሃይማኖት ለሁሉም እኩል በጎ ነገርን ማድረግ ነው። ሃይማኖት ነፍስን ለሌሎቹ አሳልፎ መስጠት ነው። ሌላ የለውም። ሃይማኖት ሃይማኖት ሃይማኖት ስም የሚደረግ ፖለቲካ ሁሉ እስከ ዛሬ እንሰማለን እግዚአብሔር ዋጋን የሚሰጥበት ነው ቤተ ክርስቲያንም አላስተማረችም የሚያሳድዷቸውን መርቁ ነው ሃይማኖት የሚለው የሚረግሟቸውን መርቁ ለሚገሏችሁ ለሚያሰቃዩችሁ ጸሎታ አድርጓል ይሄ ነው የክርስትና ትምህርት ይሄውን ለሌላው ራስን አሳልፎ መስጠት እንጂ በሃይማኖት ምክንያት የሃይማኖት ጦርነትን መዝራት አይቻልም። የምናምነው ክርስቶስን ነው ሃይል ሁሉ በሱ ዘንድ ያለ ስለዚህ የሃይማኖት ሰው የሰላም ሰው ነው የወንጌል ሃይማኖት ፍቅርን ብቻ ነው የሚዘራው። ወጣቶች በዚህ ላይ ነው መብቀል የሚገባቸው፣ በዚህ ላይ ነው መጓዝ የሚጎባቸው። ሃይማኖት የመልካም ዘር መብቀያ የእርሻ ቦታ ነው፣ ሌላ የለውም። ቀሲስ አሸናፊ ሰላም የሁሉ ነገር መሰረት ነው ይላሉ። በኢትዮጵያ የሚከሰቱና እየተከሰቱ ያሉ ችግሮች መሰረታቸው ጥልቅ መሆኑን ገልጸው ከሁሉ በፊት ሰላምን ማስጠበቅ እንደሚገባ ይመክራሉ። የሰላም ፋውንዴሽን ኢማም እና በዋሽንግተን ዲሲ የሙስሊም ማህበረሰብ ኢማም ኡስታዝ ጀማል በሽር በበኩላቸው የእስልምና እምነት አስተምህሮ መሰረቱ ሰላም ነው ይላሉ። ደህንነት የሚለው ነገር ከስማችን ጀምሮ የተያያዘ ጉዳይ እንደሆነ ነው ሃይማኖታችን የሚገልጽን። ሙእሚን ማለት በአረብኛው ታማኝ ማለት ነው። ለራሱ፣ ለህብረተሰቡ ላለበት፣ ለሚኖርበት አገር ደህንነት ጠባቂ ሰው መሆን አለበት። እውነተኛ አማኝ ከሆነ በአማርኛው አማን፣ ለሌሎች አማንን ሊሰጥ የሚችል ሰው መሆን አለበት። ይሄ ነው ኢስላም የሚለውም ቃል ከሰላም ጋር የተያያዘ ነው። በሃይማኖታችን በቁርአኑ ላይ ከመቶ አርባ አንቀጾች በላይ ስለ ሰላም የሚሰብኩ ናቸው። ሰዎች ከአቅማቸው በላይ ሆኖ ካልሆነ በስተቀረ ፈጽሞ ወደ ሌላው ሊሄዱ የማይችሉበትን ሁኔታ ነው ያስቀመጠው። ስለዚህ እስልምናውን እንዲሁም ደግሞ እምነቱን በትክክል አከብራለሁ የሚል ሰውና እውነተኛ አማኝና እውነተኛ ሙስሊም ነኝ የሚል ሰው ሰላማዊ ካልሆነ በስተቀረ ያ የሚለው አማኝ ነኝ ወይም ሙስሊም ነኝ የሚለው ነገር ውሸት ይሆናል። እንዲሁም አንድ ሰው እምነቱን እራሱ ለማ- ለመፈጸም እንዲሁም ደግሞ ማንኛውም ነገር ለማድረግ በህይወት መኖር አለበት። መጀመሪያ የእሱ ደህንነት የሱ ሰላም መረጋገጥ አለበት። ስለዚህ በእኛ እምነት በተማርኩት መሰረት ከእምነት ራሱ ከፕራክቲሳችን ከምናደርጋቸው የማንኛውም የእምነት ህግጋቶችን ማስፈጸም ቀድሞ መገኘት ያለበት ህይወት፣ ደህንነት፣ ሰላም ነው። እነሱ ከሌሉ ሌላው ነገር አይኖርም። ስለዚህ መጀመሪያ መቀመጫዬን እንደተባለው መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነትን ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ፣ ረቢ ጅዓል ሀዘል በለደ አሚነን መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን እና ከዛ በኋላም ከተለያዩ የጣዖት አምልኮት ምናምን ጠብቀን ብሎ ይቀጥላል። ይህንን የቁርአን አንቀጽ አስመልክተው ብዙዎች የሙስሊም ሊቃውንት የሚተነትኑት አማን መሆን፣ ሰላም መሆን ከእምነት በፊት ራሱ ሊቀድም እንደሚገባ ነው የሚያሳዩት ሰዎች አማን ካልሆኑ፣ ሰላም ካልሆኑ ፈጽሞ እምነታቸውንም ሊተገብሩ አይችሉም። አይምሯቸው ይሰረቃል፣ ልባቸው ይሰረቃል። መሰደድ እንደዚሁ፣ መሞት የመሳሰሉት ነገሮች ነው የሚያጋጥማቸው። ሰዎች ካልተረጋጉ፣ እምነታቸውንም ፈጽሞ ሊፈጽሙ አይችሉም። ሁለቱም የሃይማኖት አስተማሪዎች እስልምናና ክርስትና በኢትዮጵያ ውስጥ ተከባብረው የሚኖሩ ተከታዮች ያሏቸው እምነቶች መሆናቸውን ገልጸው እነዚህ የሰላም መሰረት ያላቸውን እምነቶች የፖለቲካ ጉዳይ ውስጥ በመክተት ግጭት የሚፈጥሩና ጥቃት የሚያደርሱ ሊታቀቡ ይገባል ብለዋል። ተደጋጋሚ ውይይቶች እንደሚያስፈልግም ጠቁመዋል። ቀሲስ አሸናፊ ለወጣቶች መልዕክት አላቸው። መልካም የሆነውን ትናንትና የነበሩ ወጣቶች በጎ ነገር ሰርተው ለእኛ አስተላልፈው ታሪክ ሰርተው ሀገርን አሸጋግረው በጎ ነገር ሰርተው ለሀገር የሚጠቅመውን ሁሉ ጉልበታቸውን ሁሉ መስዋዕት የሚሆኑበት በጎ ለበጎ ነገር ነፍሳቸውን ሁሉ ሰጥተው ዛሬ እኛ ያለንበት ደረጃ ላይ አድርሰዋል። እኛ በዚህ ዘመን ያለን ወጣቶች ደግሞ ምንድን ነው ለተተኪው መስራት የሚገባን ነገር ብለን መልካም የሆነውን ስራ ሰርተን መልካም ስም በዘመናችን መትከል አለን የዘመኑ ወጣቶች ዛሬ የተሰራውን አጸያፊ ስራ ሰርተው በታሪክ አስቀምጦ ሄዱ የሚባል አይደለም ይህንን ታሪክ መለወጥ አለ ይህንን ታሪክ የምንለውጠው ምንድን ነው ማንነታችንን ትክክለኛ ስብእናችንን ስናውቅ ብቻ ነው እኛ እኮ ሰዎች ነን ብለን ስንል ያን ጊዜ ማንንም አንነቅም ሃይማኖቱ ሌላ ነው አንልም ዘሩ ሌላ ነው አንልም አቅጣጫው ሌላ ነው አንልም ክልሉ ሌላ ነው አንልም ለዚህ ሁሉ ማንነት ስብእናችንን ማወቅ ነው። እኛ ምንድን ነን? ሰዎች ነን። ሰዎች ነን ብለን ካወቅ ሰው ለሰው በጎ ነገርን ያስባል፣ በጎ ነገርን ይሰጣል። ይሄንን ለማድረግ እንግዲህ መልካም ስም ይዘን መገኘት አለብን ነው እኔ የምለው። ይህን መልካም ስም ለመያዝ ትናንትና የነበሩ ወጣቶች ያደረጉት ምንድን ነው? ነገ የሚኖሩት ወጣቶች የሚሰሩት ምንድን ነው? እኛ ደግሞ ዛሬ እየሰራን እና ለነገዎቹ የምናስተላልፈው ከትናንትና ወጣቶች የወረስነው ስራ ምንድን ነው ብለን ዛሬ ዝግ ብለን ማስተዋል አለብን፣ ነው ምለው። ቀሲስ አሸናፊም ሆነ ኡስታዝ ጀማል ዜጎች የፈለጉትን እምነት እንዲያራምዱና ደህንነታቸው እንዲጠበቅ ደግሞ መንግስት ከላይ እስከታች ያለው ማዋቀሩን አስተካክሎ ደህንነትን ሊያረጋግጥ እንደሚገባ አሳስበዋል። በተጨማሪ ደግሞ ያልተገቡ ግጭቶች እንዳይፈጠሩ ተደጋጋሚ የጋራ ንግግርና ውይይት እንደሚያስፈልግ ጠቁመዋል። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቢ ነው ጽዮን እንግዲህ ለዘገባው እናመሰግናለን አዎ እንግዲህ ሄደን ሰላም አስፈላጊ ነው ብለዋል ሁለቱም የሃይማኖት አስተማሪዎች ይሄ የአብዛኛው ሰው መልእክት ይመስለኛል ወጣቶች እንዲማሩ እንዲሰሩ የሚያስፈልገውን ነገር እንዲያደርጉ ጥያቄም ካላቸው ጥያቄያቸውን እንዲጠይቁ ሰላም አስፈላጊ ነው የሚለው መልእክት ከሃይማኖት አባቶቹም አስተማሪዎቹም በተጨማሪ የሁሉም ሰው መልእክት ይመስለኛል። አብዛኛውም ሰው አብዛኛው ወጣት እንግዲህ ብዙ በሃይማኖት ስር ይኖራልና፣ ስለዚህ ወደ ራሳቸው መለስ ብለው ሰላምን ለማምጣት ምን አስተዋጽኦ ላድርግ የሚለውን እንዳስቡ ይረዳል ብዬ አስባለሁ። ጥሩ ዘገባ ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ምንድን ነው እንግዲህ? ዛሬ ሴቶች ነው። ሴቶች በጋቢና እንግዲህ፣ በየአመቱ ጾታዊ እኩልነትን ለማስተማርና የጾታዊ እኩልነት ዓለም አቀፍ ግብን ለመምታት ዩኤን ውመን የ አስራ ስድስት ቀን ንቅናቄ ያደርጋል። ዘንድሮም አስገድዶ መድፈር ላይ ለውጥ ለማምጣት በዓለም አቀፍ ደረጃ የፍካት ምሳሌ የሆነውን ብርቱካናማ ቀለም በመምረጥ እንቅስቃሴ ተጀምሯል። በኢትዮጵያም የተለያዩ ድርጅቶች ከህዳር አስራ አምስት ጀምሮ በጾታዊ ጥቃት ላይ ለውጥ ለማምጣት በማህበራዊ ድረገጾችና መርሃ ግብሮች ላይ እየተሳተፉ ነው። የደንገረመው በአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ወይም የቢጫዋ እንቅስቃሴ ቡድን አስተባባሪ ምዕራፍ አድማሱን የመቀሌው ይሆኖ ንቅናቄ ወይኒ አብርሃና የዶት ኢትዮጵያን ባልደረባ ኢየሩሳሌም በቀለን አነጋግራ ተከታዩን ዘገባ አሰናድታለች። በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል። የዚህ ዓመት የ16 ቀን ጥቃትን የማውገዝና የማስቆም እንቅስቃሴ መሪ ቃል ነው። ህዳር 15 ቀን ተጀምሯል። ይህን እንቅስቃሴ ለመደገፍና ማህበረሰቡን ማስተማርና እንዲነጋገር ለማድረግ ብዙዎች በብርታት እየሰሩ ይገኛሉ። የአዲስ አበባ ዩኒቨርሲቲ የየሎው ሙቭመንት ከእነዚህ መካከል ነው። ምዕራፍ አድማሱ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና የየሎው ሙቭመንት ቡድን አስተባባሪ ናት። ሁለት ቀን ነው ከተጀመረ። ለጊዜው እየሰራን ያለነው በፌስቡክ፣ ትዊተር ኢንስታግራም ላይ ነው። እየሰራ ነው ያለነ እስካሁን። እና ኢቬንቶች እናዘጋጃለን። ከየመን ጋር ነው። ሌላኛው ደግሞ ከአውስትራሊያን ኤምባሲ ጋር ሌላም ኢቬንት አዘጋጅተናል። እነሱ ሶስት ቀን የቆዩ ኢቬንቶች ናቸው። መሪ ቃሉ አስገድደው መድፈር ላይ ነው እና መስራት የምንፈልገው አስገድደው መድፈር በጣም ትልቅ ነገር እንደሆነ እና በማህበረሰባችን ውስጥ ሴት ደሰረች ምን አድርጋ ነበረ፣ ለምንድንነው ነው እንደዚህ የተደረገችው የሚለው ጥያቄ ነው የሚጠየቀው እንጂ አስገድዶ መድፈሩ ራሱን የቻለ ጥፋት ተደርጎ አይደለም የሚታየው። እሷ ምንድን ነበረ ስታደርግ የነበረው በዛ ጊዜ፣ ለምን አምሽታ ገባች፣ ለምን እንደዚህ አይነት ልብስ ለበሰች ነው እንጂ የሚባለው። ይሄ አስገድዶ መድፈርን ጥፋት ተደርጎ አይደለም የሚታየው እና በየዕለቱ በዚ በአስገድዶ መድፍ ያሉ አንዳንድ ነገሮችን እናንሳለን። ለምሳሌ የትናንትናው ላይ አይ ማለት አይ ነው ነበረ። በምንም መልኩ ቢሆን አይ አልፈልግም ካለች ፈልጋ ነው እኮ ግን ትንሽ መለመን ፈልጋ ነው ማለትም አያስፈልግም። እንዲህ ካለች እንዲህ እንደሆነ ነው እንጂ መቆጠር ያለብን ሌላ ነገር ማድረግ የለብንም የሚለው ነገር ላይ ትናንት የሰራ ነው እና በየቀኑ አንዳንድ ነገሮችን እናነሳለን። ዩኒቨርሲቲ ተማሪዎችን እንዲያስቡ ነው የምንፈልገው፣ ሁሉ ጊዜ በሚኖሩት ኪዮታቸው በሚያጋጥማቸው ነገሮች በሚሰሙቸው ነገሮች እንዲያስቡባቸው ለማድረግ ነው የምንፈልገው። ኢቨንቶቻችን ላይ አሁን የግጥም ምሽት እና ፊልም እናሳያለን። ከዛም በኋላ ደግሞ ውይይት ይኖረናል። ከሁሉም የራሱ አመለካከት ስላለው ስለ አስገድዶ መድፈርም ምንም ቢሆን ለሁላችንም የመማማር እንዲሆንልን ስለሚፈልግ ነው ሁላችንም ራሳችንን እየጠየቅን እንድንሄድ ነው የሚፈልገው። የአዲስ አበባ ዩኒቨርሲቲው የየሎ ሙቭመንት እንቅስቃሴ እህት የሆነውና ትግራይ ውስጥ የሚንቀሳቀሰው ይሆነው ንቅናቄን በበኩሉ በመቀለ ከተማ መንገድ ዳር ላይ ጠረጴዛቸውን ዘርግተው ከጥቃት ነጻ ለሆነ ህይወት ተስፋና አመላካች ተደርጎ የሚታሰበውን ባለብርቱካናማ ቀለም ቲሸርት ለብሰው ከመንገደኞች ጋር ስለ ጾታዊ ጥቃትና ስለ አስገድዶ መድፈር እየተወያዩ ይገኛሉ። ወይን ያብርሃ የይሆኑ አባል ናት። ስለ እንቅስቃሴያቸው እንዲህ ብላኛለች። ማህበራዊ ሚዲያ ላይ አንዳንድ ጽሁፎችን እየጻፍን ነው። የዘንድሮ እኩልነት የሚያምን ትውልድ አስገድዶ መድፈርን ይጠየፋል የሚል መልእክት ነው የሚያስተላልፈው። አሁን ደግሞ መቀሌ አስራ ሰባት የሚባል ቀበሌ በጣም ብዙ ሰው መላለስበት ቦታ እኛ ቲሸርት ለብሰን ጠረጴዛና ና ወንበር አውጥተን እዛ ቁጭ ብለናል። አስፋልት ላይ ያለ ነው የሚያልፍ ሰው የፈለገ ፍላጎት ያለው ሰው እየመጣ ስለ ጾታዊ እኩልነት ምንድን ነው አስገድዶ መድፈር ምንድን ነገሮችን እያወራን ነው እና ብዙ ሰው እየተሳተፈ ነው ሌላ ደግሞ እዚህ መቀሌ እንደ ሴፋውት አለ አቢዝ የተደረጉ ሴቶች የሚቆዩበት ኦፍሶሻ የሚባል ለዛ ደግሞ ሞዴስ እና አንዳንድ ልብሶች ምናምን እያሰባሰብ ነው ብዙ ሰው ነው የሚያልፈው በዛ መንገድ ምን እያረግን እንደሆነ ይጠይቁናል እነግራቸዋለን ፍላጎት ያለው ሰው ደግሞ የተዘጋጁ ወንበሮች አሉ መጥተው የፈለገው አይነት ጥያቄ መጠየቅ ይችላል ለዲስቴሽን የሚሆኑ ነጥቦች ያነሳሉ እኛም ቢሰት እናደርጋለን። ምን እያደረግን እንደሆነ ደግሞ እያስረዳናቸው ነው። አሪፍ ነው። እስካሁን ያለው በጣም ጥሩ ነው። በደወልኩበት ሰዓት ሰዎችን እያስተናገዱ ስለነበረ፣ እነማን ናቸው ሰሞኑን እየመጡ ከእናንተ ጋር እየተወያዩ ያሉት? ምን አይነት ሀሳቦችስ ናቸው የሚነሱት? ስል ወይኒም ጠየኳት። በሚገርም ሁኔታ ሁሉም ወጣቶች ናቸው እስካሁን ያሉት። እንደውም አሁን ሁለት ወጣቶች ወንዶች ናቸው፣ እነሱ ጋር እያወራች ነው። ወንዶችም ሴቶችም እየተሳተፉ ነው። ሁሉም ሰው ጥቃት እንዳለና ጥቃቱ መቆም እንዳለበት አምኗል። አሁን ያለው ችግር ምንድን ነው እኛ አሁን ባለንበት የግድ እንደ ውጭው ዓለም ሁሉም ነገር አልጋ ባልጋ አይሆንም፣ ቀስ እያለ ነው የሚስተካከለው አይነት አስተያየቶች ነው ያሉት። አሁን ላይክ በዚህ ለበል እንዴት ነው መቀየር እንችላለን ወይ ባህሉን ለጥቆናውም ለጥቃቱም አስተዋጽኦ እያደረገ ያለው ምክንያቱም እንደ ባህል የቆጠርናቸው ልማዶች አሉ። ስለዚህ እዚህ ጉዳይ ላይ እያወራን ነው። ግን የአብዛኛው ሰው ምላሽ ምንድን ነው ጊዜው ነው ወይ አሁን አሁን ኢትዮጵያ ባለችበት ሁኔታ ስለዚህ ጉዳይ ማውራት እንችላለን ወይ ነው ጥያቄያቸው እና አሁን እንችላለን ብለን እያስረዳናቸው ነው ጥሩ ዲስከሽን እያካሄድን ነው በሌላ በኩል ዶት ኢትዮጵያ የተሰኘ የካናዳ ግብረ ሰናይ ድርጅት ውስጥ የማህበረሰብ አመቻቸው የሆነችው ኢየሩሳሌም በቀለ ድርጅቱን ከተቀላቀለች ቅርብ ጊዜ መሆኑን ጠቅሳ በዚህ አጭር ጊዜ ውስጥ ግን በምስሪያ ቤታቸው የስነ ፆታ ክለብ በመመስረት እየተንቀሳቀሱና ይህን የአስራ ስድስት ቀን የፆታዊ ጥቃት እንቅስቃሴን በልዩ ሁኔታ እየተጠቀሙበት መሆኑን አጫውታኛለች ነው እኛ አሁን ይሄ ለከፋ አለርለ ለከፋ ከምን እስከምን ድረስ የሚለውን ለማሳየት ሞክረናል። ይሄ የተዘጋጀ ፕሮግራም ነው። ቅድሚያ ምንድነው ሁለት የወንዶችን ስዕል አዘጋጀ ሁለት ሴቶችን ስዕል አዘጋጀ። ሲያርገን ስዕሎችን ከፋፍለት፣ ብዙ ሴቶች የተለከፋችሁትን ተጻፉ፣ ወንዶች ደግሞ የለከፋችሁ ተጻፉ፣ ወንዶች ተለክፋችሁ ምታጡ ተጻፉ፣ ሴቶች ደግሞ ዘክፋችሁ ምታጡት ወንዶችን ጻፉ ብለን ረሳቸው። በአይናቸው ልዩነትን እንዳዩ ይጋሉ። ወንዶቹ ስዕል ምንም የተጻፉ ለ ከአንድ ከሶስት ቃላቶች ለዛ ምንም ለከፋን ማካከቱ ነገሮች ይጽፋል። ይሄ ቫዮለንስ ከምን እንደሚጀምር ትምህርት መሰረት ለከፋ ብሎ የሚሉት ምንም ነው የሚለው እንዲያዩ በደንብ አድርገን አሳይተናል። አሁን ምንድነው እኛ ጋ በጣም አዌርነት ያላቸው ወንዶችም የስራ ባለሙያዎችም ናቸዋል። ነገር ግን እኛ ምንድን ያሰብነ አሁን ደሴታዊት ካሉ ሙቭመንቶች ጋር አንድ ላይ በመቀናጀት ፕሮግራሞችን ወደዚህ ማምጣቱ አሁን እንዳልኩሽ ለከፋ በጣም ቀላል ነገር ነው የሚረዱት። ምክንያቱም ለከፍቋት ምንም አ ከለቲሴት ምን ሊደርስባት ይችላል፣ በለከፋ ምን እያጋጥማት ሊመጣ ይችላል። እነዚህ ወንዶች ደግሞ ይሄ ለከፋ ተነስቶ ትንሽ የቆየ ነገር ጥቃት የሚሆነው ቫይለንስ እየሆነ እያ በሚመጣ እና ባለን አቅም በዚች አቅማችን እንዲቆም ለማድረግ የራሳችንን እና ለመወጣት እየሞቀር ቃት እንዲቆም ከሴቶች ይልቅ ደግሞ ወንዶች እንዲከራከሩ ለማድረግ መቅዳል። ለአሜሪካ ድምጽ ሬድዮ ኤደን ገረመው፣ ዋሽንግተን ዲሲ። የምትከታተሉት የጋቢና ሬ ዝግጅታችንን ነው። ኤደን እንግዲህ ጥሩ ዘገባ ነው ያቀረብሽው። የቢጫዋ እንቅስቃሴ እንደዚህ አይነት የተለያየ ጉዳዮች ላይ ትኩረት ሰጥተው በማህበራዊ ሚዲያ ላይ ቅስቀሳን ያደርጋሉ። እንዲ ሰዎችን እንዲነቁ ያደርጋሉ። ለምሳሌ አሁን እንደውም ትዊተር ላይ አልፈልግም ማለት አልፈልግም ነው በሚል ምን እንደሆነ ሰዎች አንዲት ሴት ግፊት ሲደረግባት ያለ ፍላጎቷ አንድ ነገር እንድታደርግ ስትገፋ ምን ማለት እንደሆነ ለሌሎች፣ ለወንዶች ለምሳሌ አቁም ማለት አልፈልግም ነው። መሸሽ ማለት አልፈልግም ነው። እምቢ ማለት አልፈልግም ነው። መግፋት፣ መገፍተር ማለት አልፈልግም ነው። ተወይ ማለት አልፈልግም ነው። ዝግጁ አይደለሁም ማለት አልፈልግም ነው። ዞር በል ማለት አልፈልግም ነው። መጮ ማለት አልፈልግም ነው። እረፍ ማለት አልፈልግም ነው። ማልቀስ ማለት አልፈልግም ነው። አዎ እንግዲህ ካስገድዶ መደፈር ጋር ነው ብዙ ጊዜ ተጠቂዋን ተከሳሽ የሚያደርግ ባህል ነው ያለን። የሚሉትም ይሄን ነው ነው ይሄን በማንሳት ነው። መግደርደርም ማለት አይደለም። አንዲት ሴት ስትደፈር፣ በምትደፈርበት ሰዓት ደግሞ ምናልባት ዝም ማለቷ ራሱ መፈለግን አያሳይም። አንዳንድ ሰዎች ድንጋጤን የሚቀበሉበት ሁኔታ ራሱ ይለያያል የሚል የተለያየ ቀስቀሳዎች ያደረጉ ነው። ለዘንድሮ ደግሞ ያው ኦሬንጅ፣ ብርቱካናማ ቀለም ነው የሚጠቀሙት። ብዙ ሰዎችም ደግሞ ሼር እያደረጉት ገጻቸው ላይ ራሳቸውም እየተቀበሉት ነው ጥሩ እየሄደ ነው። አዎ በተጨማሪም ደግሞ አንዳንድ ሰዎች እንደ ትዊተር ላይ ፌስቡክ ላይ እንደዚህ አይነት ቅስቀሳ ማድረግ ትዊተር ላይ ያለ ሰው ፌስቡክ ላይ ያለ ሰው ያቃልና እንደዚህ አይነት ቅስቀሳ ማድረግ የሚል አስተያየት ይሰጣሉ። ግን ሁሉም ሰው ያቃል አይደለም። ቢያቅ እንኳን እንዲህ ያለ ነገር መጥቶ ማንቃት ማስታወስ ያስፈልጋል እና በተደጋጋሚ እንዲህ ያለ እንቅስቃሴ ያደርጋሉ። እስቲ እኛም እየተከታተልን ####نادر سالا... نادر سالا... ተከታዩ ደግሞ እንግዲህ በሰሜን ተመሳሳይ ነገር ነው። ያው በሰሜን ናይጄሪያ ባህል ጋብቻ ከመፈጸሙ በፊት አንድ ሙሽራ ለሙሽሪት ቤተሰቦች የሚከፍለው ገንዘብ አለ። ይህ የሙሽሪት ዋጋ በመባል የሚታወቅ ባህል ተቃዋሚዎችና ደጋፊዎችን አፍርቷል። ተቃዋሚዎቹ አንድን ሴትን በገንዘብ መተመን ኢሰብአዊ ነው ሲሉ ይሟገታሉ። በአንጻሩ የቆሙት ደግሞ ባህሉ ፍቅርን ማሳያ ነው በሚል ይከራከራሉ። የቺካ ኦድዋን ዘገባ ሀብታሙ ስዩም ያሰማናል። ሳዳቱ አህመድ ማንጋ እግሮቿን በሂና ቀለም እያስዋበች ነው። ዛሬ ትዳራለች። ይሄ በሰሜን ናይጄሪያ የሚከናውነውና የእስልምና አሻራ ያረፈበት ባህል ክፍል ነው። ከዚህ ባህል ዋነኛ ክንውኖች አንዱ ለሙሽሪት የሚከፈለው ዋጋ ነው። ይህ ክፍያ ሙሽራው ለሙሽሪት ቤተሰቦች ለጋብቻው ያለውን ቁርጠኝነት ማሳያ የሚከፍለው ገንዘብ ነው። ሳዳቱ ትናገራለች። በእስልምና የሙሽሪት ዋጋ መከፈል ያለበት ከሰርጉ ሥነ ሥርዓት በፊት ነው። የሙሽሪት ዋጋ በነቢዩ መሐመድ ዘመን የተጀመረ ነው። እኛ ደግሞ በዚህ ባህል ቀጥለንበታል። ሆኖም በርካታ ናይጄሪያውያን ለጋብቻ ክፍያ የሚጠየቅበትን አሰራር እየተቃወሙ ነው። በእነሱ እይታ ይሄ ባህል የሴቶችን ዋጋ በገንዘብ የሚተምን ሰባዊነትን ዝቅ የሚያደርግ ባህል ነው። ሴቶች በአብዛኛው ለሙሽሪት መከፈል ስለሚገባው ዋጋ በመተመን ሂደት ውስጥ ተሳታፊ አይደሉም። ከዚያ ይልቅ የሙሽሪትና የሙሽራው ወንድ ዘመዶች በዋጋው ዙሪያ ይደራደራሉ። ባለፈው ጥቅምት ወር ላይ በሰሜን ናይጄሪያ የምትኖር የ17 ዓመት ወጣት ራሷን አቃጥላለች። ለዚህ ምክንያቱ ደግሞ የወንድ ጓደኛዋ እንዲከፍል የተጣለበትን ከ50 ዶላር የሚያንስ ዋጋ መክፈል አለመቻሉ ነው ፊያቢና ፒንዌል የትዳር ግንኙነት አሰልጣኝ ናቸው ይሄ ለሙሽራ ዋጋ የማስቀመጥ ጉዳይ ባል ለመሆን በተሰናዳው ሰውና በሙሽሪት ወላጆች መካከል የሚደረግ የምር ያልሆነ ልውውጥ ነበር ድሮ ሲጀመር በብዙ ባህሎች ውስጥ የሚከናወነው የማንኛውንም ሰው ኪስ በማይጎዳ መልኩ ነበር ጊዜው እየገፋ ሲመጣ ግን ብዙ ሰዎች ለመክፈል የሚቸግራቸው ትልቅ ክፍያ ሆኗል። አሳሳቢ ጉዳይ ሆኗል። እንደ ንግድ እየታየ ሰዎችንም በመደብ ለመከፋፈል እየዋለ ነው። የአፍሪካ የሥነ ጽሑፍ ምሁር የሆኑት ዶክተር አጋታ ኡኩታ ግን በባህሉ ላይ እየጨመረ ላለው ትችት ስር ነቀል የእንስታዊነት እሳቤን ተጠያቂ አድርጋሉ። እሳቸው እንደሚሉት ባህሉን ምዕራባውያኑ ዓለም በተሳሳተ መንገድ ተረድቶታል። የምዕራቡ ዓለም ለሙሽራ ክፍያ የማቅረብ ነገር በባህላቸው ውስጥ ስለሌለ ባህሉን መሰረት ያደረገ ባይተዋርነት ይፈጥርባቸዋል። ለዚያ ነው ለሙሽሪት ክፍያ እንደሚደረግ በሚያውቁ ጊዜ አንድን ሴት መግዛት ለምን ያስፈልጋል ሲሉ መጠየቃቸው። ለሙሽሪት ዋጋን የማቅረብ ጽንሰ ሀሳብ አንድን ሰው መግዛት ማለት አይደለም፣ ፍቅርን የማሳያ ምልክት ነው። ለሙሽሪት ዋጋ መክፈልና ጥሎሽ መጣል ተቃራኒ ሀሳቦች ናቸው። ጥሎሽ ከሙሽሪት ቤተሰቦች ወደ ሙሽራው ቤተሰቦች ሀብት የሚተላለፍበት መንገድ ነው። በሁሉም ሃይማኖቶች ውስጥ ያሉ አብዛኞቹ ናይጄሪያውያን ለሙሽሪት ዋጋ የመክፈልን ባህል ይደግፋሉ። ከጥሎሹ በተቃራኒ የሴትን ልጅ ዋጋ ያስገነዝባል ሲሉም ያምናሉ። የሳዳቱን ቤተሰቦች ለመሰሉት የሙሽሪት ዋጋ እስካልተከፈለ ድረስ ጋብቻው ትክክለኛ አይሆንም፣ ሰርጉም አይከናውንም

Yeah, let me call. Yeah. ዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሀሽታግ አቢናቪን በመጠቀም አድርሱን። ጋቢና ቪኤ አት ቪኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉ ና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። የዛሬው የጋቢና ቪኤ ዝግጅታችን እንግዲህ እዚህ ላይ አጠናቀን እንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና የደንገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያ ሮሎ ነው ደህና ደሩ ሰላም ማህሙድ አህመድ አብሯቸው ይቆያል ሰላም di nacere col me non adro guarda chi maglle <inaudible> geso zero ci tu incela la dna macchi ilalu bemunu senpa ma sen te ben